የዲሞክራቷ እጩ ሂላሪ ክሊንተን እና የሪፐብሊካን ፓርቲ እጩ ዶናልድ ትራምፕ ትላንት ማታ ሄምስቴድ፣ ኒውዮርክ ውስጥ የመጀመሪያውን ዙር ክርክራቸውን አካሂደዋል። ሁለቱ እጩዎች ለፕሬዚዳንትነት በሚያደርጉት በዚህ በትላንቱ የ90 ደቂቃ ጠንካራ ክርክር የመጀመሪያው ዙር ክርክር በውጭ ጉዳይ ፖሊሲዎች፣ በምጣኔ ሀብትና ሌሎች ጉዳዮች ላይ ተፋጭተዋል። የትላንት ማታው ክርክር በ2016 የዩናይት ስቴትስ ፕሬዚዳንታዊ ምርጫ ዘመቻቸው ላይ ትልቅ ልዩነት ሊያመጣ ይችላል ተብሎም የታመነበት ነው። ባልደረባችን ጂመሎን በብሔራዊ ደረጃ የተካሄደውና በቀጥታ ሲተላለፍም ምናልባት በቢሊዮን የሚገመት ሕዝብ ይከታተለዋል የተባለውን የቴሌቪዥን ክርክር ዘገባ ተመልክቷል። ያጠናቀረውን ዘገባ ዝርዝር ታዲያ ሰለሞን ክፍሌ ነው ይዞ የቀረበው። የሁለቱ እጩ ተወዳዳሪዎች ሂለሪ ክሊንተን እና ዶናልድ ትራምፕ የመጀመሪያው ክርክር የተጀመረው የእጅ ሰላምታ ከተለዋወጡ በኋላ ነው። ክርክራቸው ተፋፍሞ ለመቀጠል ግን ጊዜ አልወሰደም። ሁለቱ ውጭ ተወዳዳሪዎች በዶናልድ ትራምፕ የንግድ ታሪክ የሂለሪ ክሊንተን በመንግሥቱ ሥራ ባላቸው ልምድና ሀገሪቱን ወዴት አቅጣጫ መውሰድ እንደሚፈልጉ ባቀረቧቸው መግለጫዎች ላይ ተጋግለው ተከራክረዋል። ለምሳሌ እስላማዊ መንግሥት ነኝ የሚለውን ጽንፈኛ ቡድን ስለመዋጋት ዶናልድ ትራምፕ ሂለሪን ሲተቹ እንዲነበር ያሉት የውጭ ጉዳይ ሚኒስትሯ ሂለሪ ክሊንተን አይሲስን እንዴት መዋጋት እንዳለብን ይነግሩናል። እስቲ ዌብሳይታቸውን ግቡና ተመልከቱ። ጄኔራል ዳግላስ መካርተር ይህንን ቢመለከቱ ብዙም የሚወዱት ወታደራዊ እቅድ አይመስለኝም። ዶናልድ ትራምፕ በተጨማሪም ለምን እስካሁን ለፌዴራሉ መንግሥት የከፈሉትን ዓመታዊ ቀረጥ ይፋ እንዳላደረጉ ተከላክለዋል። ከእርሳቸው የቀደሙ ለፕሬዝደንትነት የተወዳደሩ ውጮችም ያላቀረቡበት ጊዜ መኖሩን የገለጹት ሚስተር ትራምፕ የእርሳቸው አሁንም ኦዲት እየተደረገ መሆኑን አስረድተዋል። ግብር የከፈልኩባቸውን ሰነዶች የጠበቆቼ ፍላጎት ባይሆንም ይፋ አደርጋለሁ። ያ የሚሆነው ግን ሂለሪ ክሊንተንም በተመሳሳይ ሁኔታ ጠፍተዋል ወይም ተሰርዘዋል የተባሉትን 33 ሺህ የኢሜይሎቻቸውን ልውውጥ ሲያቀርቡ ይሆናል። ሂለሪ ወዲያውኑ በሰጡት ምላሽ ትራምፕ የግብሩን ሰነድ ምንጊዜም ቢሆን ይፋ ያደርጋሉ ብዬ የማምንበት ምክንያት የለም። አንድ መደበቅ የሚፈልጉት ነገር ስላለ ሰነዱን ይፋ አያደርጉም። ሂለሪ ክሊንተን አጋጣሚውን በመጠቀም በመንግሥት ሥራ ላይ የግል ኢሜሎቻቸውን በመጠቀማቸው ማዘናቸውን ገልጸዋል። መራጮች የሂለሪን ተአማኒነት ጥያቄ ውስጥ ያገቡትና ዘመቻቸውን በአብዛኛው የጎዳው ተብሎ ይታመናል። የውጭ ጉዳይ ሚኒስትር በነበርኩበት ወቅት ሥራ ላይ የግል ኢሜልን በመጠቀሜ ተሳስቻለሁ። ዛሬ ላይ ቢሆን ግን በእርግጠኝነት በተለየ መንገድ እጠቀምበት ነበር ሲሉም አብራርተዋል። የትላንቱ የሁለቱ ዕጩ ተወዳዳሪዎች የአንድ ሰዓት ተኩል የቴሌቪዥን ክርክር በተደጋጋሚ አንዱ የሌላውን ንግግር ሲያቋርጥ የታየበት ነበር። ይህንንም በብዛት ሲያደርጉ የታዩት ዶናልድ ትራምፕ ናቸው። ሂለሪ መልስ እየሰጡ ባሉበት ወቅት ደጋግመው ሲያደናቅፏቸው ተስተውለዋል። ትራምፕ በተጨማሪም ሂለሪ በምረጡኝ ዘመቻ ወቅት ለዚህ ክርክራችን ለመዘጋጀት ሲሉ አቋርጠው ቆይተዋል ብለዋል። እኔ በየቦታው እየተዘዋወርኩ ዘመቻ ላይ ነበርኩ። እርሶ ግን ቤቶ ለመቆየት ወሰኑ። ምንም አይደለም ሂለሪ ሲመልሱ ዶናልድ ለዚህ ክርክር በመዘጋጀቴ ነቀፉ ይመስለኝ። አሁን ስዘጋጅ ነበር። ለሌላስ ለምን ጉዳይ እየተዘጋጀው እንደሆን ያውቃሉ ፕሬዝደንት ለመሆን ተዘጋጀቻለሁ ሂለሪ ክሊንተን ወደ ክርክሩ ማብቂያ አቅራቢያ ነበር ዶናልድ ትራምፕን ወደ ተከላካይነት እንዲገቡ ያደረጓቸው ትራምፕ የፕሬዝደንት ባራክ ኦባማን ዜግነት ጉዳይ ለአመታት ጥያቄ ውስጥ አግብተው የቆዩበት ምክንያት የዘረኞች ቅጥፈት በመሆኑ ነው ብለዋል ሂለሪ ክሊንተን ትራምፕ ግን እኔ የኢራቅን ጦርነት ተቃዋሚ ያለሁ ማለታቸውን ቀጠሉ ጠባይን በተመለከተ ሲናገሩ ደግሞ እኔ ከሂለሪ የተሻለ አስተዋይ ሰው ነኝ። ይሄ ጥያቄ ውስጥ የሚገባ አይደለም። በተጨማሪም ከእርሳቸው ይበልጥ በተሻለ ሁኔታ ራሴን የመቆጣጠር ችሎታ አለኝ። ሂለሪ እንዴ ነበር ሲመልሱ የተናገሩት ሂስ ካቫሌር አቲቱድ አባውት ኒክሌር ወፐንስ ኢዝ ሶ ዲፕሊ ትሮብሊንግ ትራምፕ የኒውክሌር ጦር መሳሪያን አስመልክቶ ያላቸው የግዴለሽነት አስተሳሰብ አእምሮውን ክፉኛ የሚረብሽ ነው። አንድ በጥቃቅን ነገሮች ቶሎ ንዴት ውስጥ የሚገባ ሰው እጆቹ በኒውክሌር ምስጢራዊ ቁጥሮች አካባቢ ፈጽሞ መድረስ የለባቸውም። ለዋይት ሐውስ ቤተመንግስት በሚደረገው ክርክር ሁለቱ እጩዎች በሌሎች ሁለት ተጨማሪ ክርክር መድረኮች ይገናኛሉ። በመጪው ሳምንት የሚከራከሩት ግን ለምክትል ፕሬዚደንትነት በእጩነት የቀረቡት ዲሞክራቱ ቲም ኬን እና ሪፐብሊካኑ ማይክ ፔንስ ናቸው።